የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና። ጠቅላይ ሚኒስትር አብይ አህመድና የኢትዮጵያ መንግስት ከፍተኛ ባለሥልጣናት አስመራ ገቡ። የኢትዮጵያ ባለሥልጣናት አቶ ጃዋር መሐመድና አቶ እስክንድር ነጋን ጨምሮ ከድምፃዊ ሀጫሉ ሁንዴሳ ግድያ በኋላ የታሰሩ ፖለቲከኞችና ጋዜጠኞች ያሉበትን እንዲያሳውቁ ዓለም አቀፉ የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ጠየቀ። በኦሮሚያና በአማራ ክልሎች ያሉ ግጭቶችን በመመርመር አምነስቲ ኢንተርናሽናል ባለፈው ግንቦት ይፋ ያደረገው ዘገባ ገለልተኝነት የጎደለው ሲል የኢትዮጵያ መንግስት ወቀሰ ጥቁር አሜሪካዊው የመብት ተሟጋች ጆን ሉዊስ በሰማንያ ዓመታቸው ከዚህ ዓለም በሞት ተለዩ ዜናው በዝርዝር ጠቅላይ ሚኒስትር አብይ አህመድ ና የኢትዮጵያ መንግስት ከፍተኛ ባለስልጣናት አስመራ ገቡ ጠቅላይ ሚኒስትሩ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኤርትራው ፕሬዝዳንት ኢሳያስ አፈ ወርቂ ተቀብለዋቸዋል። ሁለቱ መሪዎች የኢትዮጵያ ና የኤርትራን የሁለትዮሽ ግንኙነት የበለጠ ለማጠናከር ና የቀጠናውን ትብብር ስለማሳደግ እንደሚወያዩ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ባሰፈሩት መልእክት ገልጸዋል። ወደ አስመራ ከተጓዙት የኢትዮጵያ መንግስት ልዑካን መካከል የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ና የውጭ ጉዳይ ሚኒስትር ድኤታ ሬድዋን ሁሴን ይገኙበታል። የኢትዮጵያ ባለስልጣናት አቶ ጃዋር መሐመድ እና አቶ እስክንድር ነጋን ጨምሮ ከድምፃዊ ሀጫሉ ሁንዴሳ ግድያ በኋላ የታሰሩ ፖለቲከኞችና ጋዜጠኞች ያሉበትን እንዲያሳውቁ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ጠየቀ። በአዲስ አበባና በኦሮሚያ ክልል የኢትዮጵያ ፖሊስ በትንሹ አምስት ሺህ ሰዎችን በቁጥጥር ስር አውሏል ያለው የሰብአዊ መብት ተሟጋቹ አብዛኞቹ ከሰዎች መገናኘት እንደማይችሉና ያሉበትም እንደማይታወቅ ገልጿል። ከሀጫሉ ግድያ በኋላ ከታሰሩት መካከል የኦሮሞ ፌዴራሊስት ኮንግረስ የኦሮሞ ነጻነት ግንባር፣ የባልደራስ ለእውነተኛ ዴሞክራሲ ፓርቲ አመራሮችና ጋዜጠኞች ይገኙበታል። በአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ዳይሬክተር ዲፕሮሴ ሙቼና የኢትዮጵያ ባለሥልጣናት የታሰሩበትን ይፋ ባለማድረጋቸው ለቤተሰቦቻቸው ጭንቀት እየፈጠሩ ነው። በአፋጣኝ እያንዳንዳቸው የታሰሩበትን መግለጽ፣ በሚታወቅ ወንጀል መክሰስ፣ አሊያም በአፋጣኝ መልቀቅ አለባቸው ብለዋል። አምነስቲ እንደሚለው የኮሮና ወረርሽኝ በተከሰተበት ወቅት ንጽህናቸው ባልተጠበቀና በተጨናነቀ ሁኔታ በመታሰራቸው ቤተሰቦቻቸው ተጨንቀዋል። ከሃጫሉ ግድያ በኋላ ባሉ የተለያዩ ቀናት የታሰሩ የኦሮሞ ነጻነት ግንባር አመራሮች ሚካኤል ቦረን፣ ሽጉጥ ገለታ፣ ለሚቤኛ ኬኔሳ አያና እና ኮሎኔል ገመቹ አያና ያሉበትን ጠበቆቻቸው ማወቅ እንዳልቻሉ ዛሬ ይፋ የሆነው የአምነስቲ ኢንተርናሽናል መግለጫ ይጠቁማል። በሰብአዊ መብት ተሟጋቹ መግለጫ መሰረት የአዲስ አበባ ፖሊስ ኮሚሽን፣ የፌዴራል ፖሊስ ኮሚሽን፣ የኦሮሚያ ፖሊስ ኮሚሽንና የኦሮሚያ ልዩ ዞን ባለስልጣናት የኦሮሞ ነጻነት ግንባር አመራሮች በየጣቢያዎቻቸው እንደማይገኙ ለጠብቆቻቸው ተናግረዋል። ዲፕሮሴ ሞቺና ቅድመ እስር የሚፈቀደው ፖሊስ በታሰሩት ላይ ለሚያቀርበው ክስ ጠንካራ ማስረጃ ሲኖረው ነው። ፖሊስ ያሰረበትን ለማስረዳት ማስረጃ ሲፈልግ ማንም የነጻነት መብቱ ሊከለከል አይገባም ብለዋል። የባልደራስ ለእውነተኛ ዴሞክራሲ ፓርቲ ሊቀመንበር እስክንድር ነጋና ምክትላቸው ስንታየሁ ቸኮል የአዲስ አበባ ወጣቶችን ለሁከት አደራጅተዋል በሚል ጥርጣሬ የታሰሩት ሃጫሉ ሁንዴሳ በተገደለ በማግስቱ ነበር። አቶ እስክንድር በእስር ቤት ድብደባ እንደተፈጸመባቸው ለፍርድ ቤት ተናግረዋል። ፍርድ ቤት ጉዳዩ እንዲመረመር ትዕዛዝ ቢሰጥም ፖሊስ የተባለው እንዳልፈጸመ የአቶ እስክንድር ጠበቃ ለአምነስቲ ተናግረዋል። የኢትዮጵያ ባለስልጣናት ወደ ተለመደው የጭቆና መንገድ የመመለስን ግፊት መቋቋም አለባቸው ያሉት ሮሳ ሙቼና የዜጎችን የመቃወም መብት ሊያከብሩ እንደሚገባ ገልጸዋል። የፍርድ ሂደትን ማክበር፣ የታሰሩ ከቤተሰቦቻቸውና ከጠበቆቻቸው እንዲገናኙ መፍቀድና ዓለም አቀፍ የሰብአዊ መብቶች ሕግና መስፈርት የጠበቀ ፍትሃዊ ዳኝነት ማረጋገጥ አለባቸው ሲሉም አክለዋል። አምነስቲ ኢንተርናሽናል በኦሮሚያና በአማራ ክልሎች ያሉ ግጭቶችን በመመርመር ባለፈው ግንቦት ይፋ ያደረገው ዘገባ ገለልተኝነት የጎደለው ነው ሲል የኢትዮጵያ መንግስት ወቀሰ። የአምነስቲ ዘገባ ጥቂትና ተአማኒነት የጎደላቸውን ወይም ወገንተኛ የሆኑ ምስክርነቶችን በመያዝ እጅግ ውስብስብ በሆኑ ግጭቶችና የጸጥታ ችግሮች ዙሪያ የተሳሳቱ መደምደሚያዎች ላይ የሚደርስ ነው ብሏል። የፌዴራል ጠቅላይ አቃቢ ህግ ከተለያዩ ተቋማት በተውጣጡ ባለሙያዎች በተቋቋመ አጣሪ ቡድን በሪፖርቱ ይዘት የተዘረዘሩ የመብት ጥሰቶችን ማጣራቱን ዛሬ ይፋ ባደረገው መግለጫ አስታውቋል። አምነስቲ ኢንተርናሽናል ባለፈው ግንቦት 21 ቀን 2012 ዓም ይፋ ባደረገው ዘገባ በአማራና በኦሮሚያ ክልሎች ጸጥታ አስከባሪዎች ግድያ፣ የጅምላ እስርና የአስገድዶ መድፈር ወንጀል ፈጽመዋል ሲል ከሶ ነበር። ዘገባው እስካለፈው ታህሳስ ወር ድረስ በኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞኖች እንደዚሁም በአማራ ክልል ሰሜን ጎንደር ዞን ያለውን ነባራዊ ሁኔታ አምነስቲ ኢንተርናሽናል የመረመረበት ነው። የአምነስቲ ኢንተርናሽናል ሪፖርት መንግስት ሕግ ለማስከበር የሚወስደውን እርምጃ ሁሉ የሰብአዊ መብት ጥሰት አድርጎ የማጠልሸ ዝንባሌ የሚስተዋልበት፣ በአብዛኛው ገለልተኝነት የጎደለው የማስረጃ ምዘና ችግር ያለበት፣ የሀገሪቱን ነባራዊ ሁኔታና አውድ ያላገናዘበ ሲል ጠቅላይ አቃቢ ሕግ ነቅፏል። በከፊልም ቢሆን ተአማኒነት ያላቸውና በዘገባው ውስጥ ከተካተቱት የመብት ጥሰት ወቀሳዎች በርካቶቹ ጉዳዮች ሪፖርቱ በአምነስቲ ከመውጣቱ በፊት በመንግስት ታውቀው ተጠያቂነትን ለማረጋገጥ የምርመራ ስራ ሲከናወንባቸው የነበሩ መሆናቸውን የጠቅላይ አቃቢ ሕግ መግለጫ ይጠቁማል። ዘገባው ጥቂትና ተአማኒነት የጎደላቸውን ወይም ወገንተኛ የሆኑ ምስክርነቶችን በመያዝ እጅግ ውስብስብ በሆኑ ግጭቶችና የጸጥታ ችግሮች ዙሪያ የተሳሳቱ መደምደሚያዎች ላይ የሚያደርስ ሲል ጠቅላይ አቃቢ ሕግ በዛሬው መግለጫው ኮንኗል። ይህ ዶይቸ ቬለ ነው። የሊቢያ የባህር በር ጠባቂዎች በምዕራባዊ የአገሪቱ ክፍል ወደ አውሮፓ ለመሻገር የሞከሩ 83 ስደተኞችን ጉዞ አቋርጦ በቁጥጥር ስር እንዳዋሉ ዓለም አቀፉ የስደተኞች መርጃ ድርጅት አስታወቀ። የድርጅቱ ቃል አቀባይ ሳፋ መሰሊህ እንዳሉት የሱዳንና የኤርትራ ዜጎች እንደሚገኙበት አረጋግጠዋል። ጋራ ቡሊ ከተባለችው ከተማ አቅራቢያ በባህር በር ጠባቂዎች የተያዙ ስደተኞች አልሐሚስ ከተባለች ከተማ አቅራቢያ ወደሚገኝ እስር ቤት ወስደዋል። ሳፋ መሰልህ እንዳሉት በሊቢያ የጸጥታ ኃይሎች ባለፉት ሰባት ወራት ወደ አውሮፓ ለመጓዝ ሲሞክሩ ተይዘው የታሰሩ ስደተኞች ቁጥር ስድስት ሺህ ደርሷል። ጥቁር አሜሪካዊው የመብት ተሟጋች ጆን ሉዊስ በሰማንያ ዓመታቸው ከዚህ ዓለም በሞት ተለዩ። ከማርቲን ሉተር ኪንግ ጁኒየር ጎን ለሰብአዊ መብት መከበር የተሰለፉት ጆን ሉዊስ የአሜሪካ ኮንግረስ አባል ሆነው እያገለገሉ ጭምር በተደጋጋሚ ለእስር ተዳርገዋል። የአሜሪካ ዴሞክራቲክ ፓርቲ አባል የነበሩት ሉዊስ ካንሰር ታመው ሕክምና በመከታተል ላይ እንደነበሩ ባለፈው ዓመት ይፋ አድርገው ነበር። ለነፃነት፣ ለእኩልነትና ለሰብአዊ መብቶች መከበር በተመሳሳይ አይነት ትግል ውስጥ ነበርኩ ያሉት ጆን ሉዊስ ለካንሰርም ቢሆን በቀላሉ እጅ እንደማይሰጡ ሕመማቸውን ይፋ ሲያደርጉ ተናግረው ነበር። በአሜሪካ የህዝብ መጓጓዣዎች ጥቁሮች የሚደርስባቸው መድሮ ለመታገል የ21 ዓመት ወጣት ሳሉ ፍሪደም ራይደርስ የተባለ ማህበር ከመሰረቱ መካከል አንዱ ናቸው። ከዚያ በኋላ በጥቁር አሜሪካውያን የፍትህና የእኩልነት ትግል ውስጥ ላቅ ያለ ሚና ከነበራቸው መካከል አንዱ ሆነዋል። ማርቲን ሉተር ኪንግ ህልማለኝ የሚል ታዋቂ ንግግራቸውን ያደረጉበትና በጎርጎሮሳዊው 1963 ዓ ም በዋሽንግተን የተካሄደ ሰልፍ ካስተባበሩ መሪዎች ወጣቱ ትናንት ከዚህ ዓለም በሞት የተለዩት ጆን ሉዊስ ነበሩ። ከሰልማ አላባማ ወደ ሞንቲጎመሪ በተደረገና የጥቁሮችን የመምረጥ መብት ለማስከበር በተደረገ ሰላማዊ ሰልፍ የመንግስት ኃይሎች በፈጸሙት ጥቃት ሕይወታቸው አደጋ ላይ ወድቆ ነበር። ከአምስት ዓመታት በፊት ከፕሬዚዳንት ባራክ ኦባማ ጋር በጸጥታ ኃይሎች ጭንቅላታቸውን በተመቱበት በዚያው ድልድይ በድጋሚ ተሰልፈው ታሪኩን ዘክረዋል። ፕሬዚዳንት ባራክ ኦባማ በአሜሪካ ወታደር ላልሆኑ ሰዎች የሚሰጠውን ከፍተኛ የነፃነት ሜዳይ በጎርጎሮሳዊው 2011 ዓ ም ለጆን ሉዊስ አበርክተውላቸዋል። ይህ ዶይቼ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። ጠቅላይ ሚኒስትር አብይ አህመድና የኢትዮጵያ መንግስት ከፍተኛ ባለሥልጣናት አስመራ ገቡ። የኢትዮጵያ ባለሥልጣናት አቶ ጃዋር መሐመድና አቶ እስክንድር ነጋን ጨምሮ ከድምፃዊ ሀጫሉ ሁንዴሳ ግድያ በኋላ የታሰሩ ፖለቲከኞችና ጋዜጠኞች ያሉበትን እንዲያሳውቁ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ጠየቀ። በኦሮሚያና በአማራ ክልሎች ያሉ ግጭቶችን በመመርመር ባለፈው ግንቦት አምነስቲ ኢንተርናሽናል ይፋ ያደረገው ዘገባ ገለልተኝነት የጎደለው ነው ሲል የኢትዮጵያ መንግስት ወቀሰ። ጥቁር አሜሪካዊው የመብት ተሟጋች ጆን ሉዊስ በ80 ዓመታቸው ከዚህ ዓለም በሞት ተለዩ። ዜናው በዚሁ አበቃ። ጤና ይስጥልኝ።